ያመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ጥቅምት 28 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመር። የኢትዮጵያ የውጭ ጉዳይ ሚኒስቴር አቶ ገዱ አንዳርጋቸውና ልኡካን ከሰሞኑ የህዳሴው ግድብ በተመለከተ የሰጡት ጋዜጣዊ መግለጫ ዝርዝር ጉዳዩን ይዘናል። ዩናይትድ ስቴትስ ኦፍ አሜሪካ የመጣ ነው። በአሜሪካ መንግስት ጥሪ አድርጎልን ነው ዝርዝር ዘገባ ይኖረናል። በሌላ ዘገባችን ደግሞ ከትውልደ ኢትዮጵያ ወላጆቹ የተወለደው የ33 ዓመቱ የህግ ባለሙያ ግርማይ ዛህ ላይ በሲያትል የኪንግ ካውንቲ ዞን ምርጫ አሸነፈ። በዛ ሰዓት ከምክር ቤት አባላት ጋር ሠራ ነበረ። በአገሪቱ ውስጥ ያሉ የተለያዩ ማኅበረሰቦች ለመኖር የሚያደርጉትን ትግል ለማሳየት ሞክር ነበረ። እናም ዝቅተኛ ገቢ ያላቸውን ቤተሰቦች የሚያግዝ ሕግ እንዲወጣ ግፊት አድርጌያለሁ። ግርማይና እናቱ ወይዘሮ አበባ የጋቢና የምሽቱ እንግዳችን ናቸው። ነዋሪነቱን በጀርመን ሙኒክ ከተማ ያደረገ ዓለም አቀፍ የሰርከስ ባለሙያም ይዘናል። ኢትዮጵያ ውስጥ ፕሮጀክት አለኝ። ሳይኒኮ ይባላል። ሳይኒኮ አርት ፎር ሶሻል ዴቨሎፕመንት። ይሄን ስራ ከጀመርኩኝ በጣም ብዙ ሰዎች ተቀላቅለውኛል፣ ሊያግዙኝ በገንዘብም በማቴሪያልም። ወደ ሰክስ ናዝሬት ሄጄ ይሄንን እድል አግኝቼ ስለሰራው እዚህ ደረስኩኝ። ግን ያ እንደዚህ አይነት ተቋም ባይኖር ኖሮ ሰለሞን ዛሬ ናዝሬት ውስጥ ምን አይነት ልጅ ለሆን እንደሚችል አላቅም። ሰለሞን ለማ ነው የምሽቱ እንግዳችን አድርገነዋል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቶ ያዘጋጀናቸውን ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ዛሬ ተራ በተራ ስማችንን እየረሳን ጽዮን ግርማና ኤደን ገረመው አብረናችሁ እናመሻለን። ከዜናዎቹ ጋር ተመልሰን ወደ እናንተ መጥተናል። በትግራይ ክልል የሚንቀሳቀስ ባይቶና ፓርቲ መስራች ጉባኤውን በማካሄድ አመራሮች መምረጡን አስታወቀ። ፓርቲው በዛሬ ዕለት በሰጠው መግለጫ ለሕዝቡ እድገትና ለውጥ በሀገር በቀል እውቀት እንደሚጠቀም ገልጿል። ትግራይ፣ የሀገር የሚመስል መንግስት ዴፋክቶ ስቴት እንዲኖራት እንታገላለን ብሏል። ባይቶና ሀገራዊ ምርጫ በ2012 በጊዜው እንዲካሄድ ጥሪ ያቀረበው ፓርቲው፣ ምርጫው ካልተካሄደ ግን የትግራይ መንግስትን ህጋዊነት ስለማይኖረው በክልል ውስጥ ምርጫ ለማካሄድ ዝግጁ ሊሆን ይገባል ብሏል። ዘገባውን ያደረሰን ሙልጌታ ጽባህ ነው። ፕሬዚዳንት ዶናልድ ትራምፕ የፈለጉት ነገር ቢኖር የዩክሬኑ ፕሬዚዳንት በድምፅ ማጉያ ይዘው ሶስት ቃላትን እንዲሉ ነው። ምርመራ ባይደንና ክሊንተን የሚሉትን ቃላቶች እንዲያሰሙ ነበር የፈለጉት፣ በማለት አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ለመርማሪዎች ቃላቸውን ሰጥተዋል። ትራምፕ ለክስ የሚያበቃ በደል ፈጽመው እንደሆነ ለማወቅ ምርመራ እያካሄዱ ያሉት ዴሞክራቶች ምክትል የውጭ ጉዳይ ሚኒስትር ጆርጅ ኬንት ባለፈው ወር የሰጡትን ቃል በጽሑፍ መልክ ይፋ አድርገዋል። ትራምፕ ከቭላድሚር ዘለንስኪ ሊሰሟቸው ስለፈለጉት ቃላት ከትራምፕ ጋር በቀጥታ በሚሰሩ የአስተዳደሩ ሰዎች እንደተነገራቸው ኬንት ግልጽ አድርገዋል። ዘለንስኪ ድምጽ ማጉያ ላይ ሆነው ሲናገሩ ሶስት ቃላቶች እንዲኖሩ ያስፈልጋል ይል ነበር መልእክቱ፣ ሲል ኬንት ተደምጠዋል። ከአራት ዓመታት በፊት ዩናይትድ ስቴትስ ውስጥ በተካሄደው ምርጫ ዩክሬን በዴሞክራቶችና ደጋፊዎቻቸው ስም ጣልቃ ገብታለች እንዲባልም ትራምፕ ፈልገው እንደነበረ ታውቋል። የበርሊን ግንብ ከፈረሰ ሶስት አስርት ዓመታት ቢያልፉም ዋሽንግተንና አጋሮቿ አሁንም ኮሚኒስት ተቃዋሚዎቻቸውን መገዳደራቸው አልቀረም። ነጻው ዓለም ከሩሲያና ከቻይና የሚደቀኑበትን አደጋዎች መከላከሉን መቀጠል አለበት ትላለች ዩናይትድ ስቴትስ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ፖምፔዮ በርሊን ባለው የብራንደንበርግ በር ላይ ሆነው ዛሬ ባደረጉት ንግግር ሩሲያ ጎረቤት ሀገሮችን ትወራለች፣ የፖለቲካ ተቃዋሚዎችንም ትገላለች ብሏል። የሩሲያ ባለስልጣኖች በክሪሚያ ታርታሮችና የሩሲያን ወረራ በመቃወም በሚሰሩ ዩክሬናውያን ላይ ወረራ ያካሂዳሉ፣ ሰቁቃም ይፈጽማሉ ሲሉ ፖምፔዮ ከሷል። ከፍተኛው የዩናይትድ ስቴትስ ዲፕሎማት ቻይናንም ነቅፏል። የቻይና ኮሚኒስት ፓርቲ በሀገሪቱ ላይ አዲስ የአምባገነንነት ራዕይ እየቀየሰ ነው ሲሉም የውጭ ጉዳይ ሚኒስቴሩ ተናግሯል። የቻይና ኮሚኒስት ፓርቲ ሕዝቡን የመጨቆን ዘዴ ይጠቀማል፣ የሚነቅፉትንም ሰዎች የመንቀሳቀስ መብት ያግዳል። ከዢንሽያንግ ወደ ውጭ ሀገራት የተሰደዱ ሙስሊም ቻይናውያን ቤተሰቦችንም ያዋክባሉ ብለዋል ፓምፔዮ። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጌንግ ሽዋንግ በበኩላቸው ፓምፔዮ ቀደም ሲል ስለ ቻይና ኮሚኒስት ፓርቲ ለተናገሩት ምላሽ ሰጥተዋል። ቻይና የምትደቅነው አደጋ አለ በማለት ፓምፔዮ የቻይናን የፖለቲካ ስርዓት ነቅፈዋል። አነጋገራቸው በሪዮት ዓለም ላይ ባላቸው የአለመቻቻል አመለካከትና በቀዝቃዛው ጦርነት ወቅት አስተሳሰብ የተሞላ ነው። የቻይና መንግስት ይህንን አበክሮ ይቃወመዋል ሲሉ ቃል አቀባዩ ምላሽ ሰጥተዋል። አድማጮች፣ ለሰዓቱ የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው የእለቱን ርዕሳችን እናስደምጣችሁ። ለዛሬ የእለቱ ቀዳሚው ርዕስ የያዝነው የአባይን ጉዳይ ነበር። የአባይ ጉዳይ እዚህ የውጭ ጉዳይ ሚኒስቴር መስሪያ ቤት ባለሙያዎች መጥተው የሰጡትን መግለጫ የተመለከተ ነው። እያጠናቀረን ነው፣ እንደ ደረሰን እናቀርባለን። አሁን የምናልፈው ወደ አውሮፓ ነው። ወደ ጥበብ ነው። ጥበብ ነው የምናልፈው። እንግዲህ ለዛሬ እንግዳ ያደረግ ነው ሰው እኔ ያነጋገርኩት የሰርከስ ባለሙያ ለ እስቲ አንቺ አስታውቂው። ለዛሬ በጋቢና የጥበብ ታዛ አለም አቀፍ የሰርከስ ባለሙያ የሆነውን ሰለሞን ለማ ወይም ሶልጂት ነው እየያዝ ነው። ሰለሞን በናዝሬት ወይም አዳማ ያደገ ሲሆን ከሰርከስ ናዝሬት ተነስቶ በወቅቱ እንግዲህ ሰርከስ ናዝሬት የሚባል የሰርከስ ቡድን ነበር። አሁን ላይ በሰርከስ የጥበብ ውስጥ ታላቅ ከበሬታ ላለው ሰርከስ ዲሶሌ ይሰራል። ወዳደገበት አዳማ ተመልሶም ሰኒኮ የተሰኘ ፕሮጀክት ቀርጾ ወጣቶችን በሰርከስና በዳንስ ያሰለጥናል። ኤደን ገረመው አነጋግረዋለች፣ ተከታዩን ዘገባ ይዛለች። ሰለሞን ለማ በመድረክ ስሙ ሶልጅት ነዋሪነቱን በጀርመን ሀገር ሙኒክ ከተማ ያደረገ ዓለም አቀፍ የሰርከስና የዳንስ ባለሙያ ነው። በገመድ ላይ መራመድ፣ በገመድ ላይ ቆሞ በሚነድ ችቦ ቅልብልቦች መጫወት፣ በገመድ ላይ መሰላል አቁሞ መውጣት ባለ አንድ እግር ሳይክል መስራት የተካነባቸው ጥበቦቹ ናቸው። በዘጠኝ ዓመቴ ነው ሰርከስ የተቀላቀልኩት። እዛ ሰርከስ ናዝሬት ውስጥ ረጅም ጊዜ ሰራው። ውድድሮችን ብዙ በርካታ ውድድሮችን ማሸ ነፍቆኝ፣ አዲስ አበባ ደግሞ የጂምናስቲክ ፌዴሬሽን ያዘጋጀው የሀገር አቀፍ የጂምናስቲክ ውድድር ነበረ። እዛ ላይ ተሳትፌ የቻይና መንግስት ለኢትዮጵያ ስኮላርሽፕ ሲሰጥ በዛ አጋጣሚ ነው ስኮላርሽፕ አግኝቼ ወደ ቻይና ሄጄ እዛ ነው የሰለጠን ነው። እንግዲህ ምርጫ ሰጥተው ነበረ፣ ምን ምን መሰልጠን እንደምንፈልግ እኔ በገመድ ላይ እሄድ ስለነበረ ኢትዮጵያ ያለው እነሱ ያንን አመቻቸውልኝ ነው። በገመድ ላይ መሄድ ብቻ ሳይሆን በገመድ ላይ ሳይክል መንዳት፣ በገመድ ላይ መንሰላግ፣ እንደገና በመንሰላል ወደ ላይ መውጣት፣ ቅልልቦች መጫወት እነሱ አሰለጠኑኝ ማለት ነው። ሰርከሱ የራስ የሆነ ስታንዳርድ አለው። ለምሳሌ እኔ በገመል ላይ ነው የሚሄደው። በዓለም ላይ በገመል ላይ የሚሄዱ ሰዎች ያደረሱት ደረጃ አለ። ብዙ አይነት የሰርከስ አርት አለና በዛ አርት ዓለም አቀፍ የሆነውን ስታንዳርድ የሚጠብቅ ሰው ወደ ኢንተርናሽናል ሾስ ለመግባት አይከብደውም። በዛ የተነሳ ነው እኔም ወደዚህ ኢንተርናሽናል ሾዎች ውስጥ እንዲ መግባት የቻልኩትኝ። በአሁን ሰዓት በአለም አቀፍ ደረጃ ታዋቂ በሆነው በካናዳዊ የሰርከስ ቡድን ሰርከስ ዲሶሌ ውስጥ አባል በመሆን በተለያዩ የአለም ክፍሎች የሰርከስ ትርኢቶችን ያሳያል። በበጀት ችግር ውስጥ በሆነበት ጊዜ ሁ ጥቂት ልጆችን በቀሩ ጊዜ ሁላ በጣም ሰራ ነበር እና አንድ ደረጃ ላይ እንደምደርስ አቃሎይን አንድ ቀን ይመጣል በሚል እደክም ነበር። በጣም ያ ቀን ደግሞ ቆይቶም ቢሆን መጥቷል። በዛ ምክንያት ሰርከስ ዲ ሶሌይ የመስራት እድል በማግኘቴ እና ከነሱጋ ከእነሱ ጋር በዚህ አመት በመቀላቀሌ ነው። በጣም እሱ ነው ስኬቴ። የሁሉም የሰርከስ ባለሙያ የሰርከስ አርቲስት ህልም ነው እና የእኔም አንዱ ትልቁ ህልም ነበርና ይሄንን መቀላቀል ከሰክስ ዲሶሊ ጋር ድል አግኝቼ መስራት በመቻሌ አንዱ ትልቁ ስኬቴ ይሄ ነው። ሌሎች ችግሮች ግን ብዙ አሉ እና ይህንን ለማለፍ በጣም ብዙ ለፍች አለኝ፣ ብዙ ተጉላልች አለኝ፣ ብዙ ተስፋ የሚያስቆርጥ ነገር አለ። በዛ ላይ ደግሞ እንደምታውቂው ኢትዮጵያ የሚታይ ነገር ካልሆነ በስተቀረ እንደዚያ ሰዎች ከእኔ ቤተሰቦች ጀምሮ እስከ ጎረቤቶች የሰፈር ሰዎች ሊያደንቁሽ ይችላሉ ግን የሆነ ቦታ ላይ ላንቺ በማሰብ የማጣጣል ሞራል የመንካት ነገር ብዙ ያጋጥሞኛል። የት ልደርስ ነው የሚባል ወይ ደግሞ አንተ ስትገለበጥ ወድቀ የሰው ሸክም ለመሆን ነው የሚባሉ ብዙ ነገሮች ይደርሱብኛል። ግን እንደዛ መሆኑ እነኛ እነኛን ነገሮች ሳያዳክሙኝ ሰርቻለሁ። ከዛም ውጪ ደግሞ የትሬኒንግ ቦታ ችግር ይኖራል። በጣም ብዙ ችግሮች ይኖራሉ። ሰርከስ ናዝሬት አሁን ላለበት ስኬቱ መሰረት እንደጣለት የሚናገረው ሰለሞን አሁን ደግሞ እኔ መልሼ ላገሬ ማበርከት ያለብኝ ሰዓት ነው ይላል። የዚህ ዘመን ልጆች እድሉን ሊያገኙት ይገባል በማለትም የዛሬ አራት አመት ናዝሬት ውስጥ ሰኒኮ ጥበብ ለማህበራዊ ለውጥ የተሰኘ ፕሮጀክት ከፍቶ ወደ ሰላሳ አምስት የሚጠጉ ታዳጊዎችን ያሰለጥነ። ኢትዮጵያ ውስጥ ፕሮጀክት አለኝ። ሰኒኮ ይባላል። ሰኒኮ አርት ፎር ሶሻል ዴቨሎፕመንት ይሄን ስራ ከጀመርኩ በጣም ብዙ ሰው ተቀላቅለውኛል፣ ሊያግዙኝ፣ በገንዘብም በማቴሪያልም። ወደ ሰክስ ናዝሬት ሄጄ ይህንን እድል አግኝቼ ስለሰራው እዚህ ደረስኩኝ። ግን ያ እንደዚህ አይነት ተቋም ባይኖር ኖሮ ሰለሞን ዛሬ ናዝሬት ውስጥ ምን አይነት ልጅ ለሆን እንደሚችል አላውቅም። ለሌሎችም ወጣቶች ምክንያት ይሆናል ብዬ በማሰብ ነው ይህንን ያሰብኩትኝ። ያው በግል ደግሞ ልጆችን ከመርዳት እንደዚህ ኦርጋናይዝ በሆነ ድርጅት ከፍተን በዛ ውስጥ ብዙ ልጅ ወጣቶች እንዲጠቀሙ በሚል ነው እንግዲህ ተሰጧቸው እዛ ተቋም መጥተው ሳይም ከሆኑ ሳይ እንዲሆኑ፣ ሙዚቀኛም ከሆኑ ሙዚቀኛ እንዲሆኑ እድሉን ማመቻቸት መሞከሪያ እንዲሆን ሴንተሩ ዋናው ሀሳቡ ማለት ነው። ከዛም ውጭ ደግሞ ሴንተሩ በአርት ብቻ ሳይሆን በአዳማ ዩኒቨርሲቲ በጎ ፈቃደኛ የሆኑ ወጣቶችን ኦርጋናይዝ አድርገን እኛ ላቀፍናቸው ልጆች የጥናትን ፕሮግራም አለን እና ወጣቶች መልካም ዜጋ እንዲሆኑ ሀገራቸውንም ቤተሰቦቻቸውንም የሚጠቀሙበትን መንገድ ማመቻቸት ነው። ግን ይህን ፕሮጀክት ወደ መሬት ስናወርደው እጅግ በጣም ብዙ ፈተናዎች ነው ያጋጠመን። እዛ ያሉ ድርጅቶችም ያለመረዳት ምን ያህል ለውጥ ሊያመጣ እንደሚችል አይረዱም ሰዎች እና በጣም ያ አስቸግሮም ነበረ። የቦታ ችግር ያጋጥመናል። ስራ ጀምረን እንኳን ለሌላ ነገር ይፈለጋል እና በዛ የተነሳ ሙሉ በሙሉ ፕሮጀክቱን ማስረት አልቻልም። ሰላሳ አምስት ልጆች ይሰራሉ። በጣም የሚገርም ለውጥ፣ የሚያረካ ለውጥ፣ ሁለት ዓመት በሶስት ዓመት ውስጥ በልጆቹ ላይ ያለው ለውጥ። የሰርከስ ጥበብ ባህልን ከማስተዋወቅ በዘለለ ወጣቶች የተሻለ ስብዕና ኑሯቸው እንዲያድጉ የሚያደርግ የስፖርትና የጥበብ ክፍል መሆኑን የሚናገረው ሰለሞን ኢትዮጵያ ውስጥ ወጣቶች እንደዚህ አይነት የጊዜ ማሳለፊያ ማዕከሎች መገንባት አለባቸው ይላል። ይህንንም ለማገዝ በየደረጃው ያሉ ከወጣቶች ጋር የሚሰሩ የመንግስት አካላት ሊያስቡበትና እንደ ሰኒኮ ያሉ ፕሮጀክቶችን እንዲደግፉ የሚያሳስባል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን Washington, D.C. ሄደን እናመሰግንሻለን። እንግዲህ ትቁጭ ብዬ ምስጋና በመግቢያችን ቀዳሚ ርዕሳችን ብለውን ያስተዋወቅ ነው የአባይ ጉዳይ ዘገባ አሁን ተጠናቅሮ ደርሷል። ወደዛ ነው የምናልፈው። አዎ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር አቶ ገዱ አንዳርጋቸው ና ልኡካ ናቸው። ከሰሞኑ የሕዳሴውን ግድብ በተመለከተ በአሜሪካ የገንዘብ መስሪያ ቤት ጋባዥነት በተጠራው ውይይት ላይ ተሳትፏል። የውይይቱን ይዘት በተመለከተ በትናንትናው ዕለት ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ ጋዜጣዊ መግለጫ ተሰጥቷል። የጋዜጣዊ መግለጫውን አንዳንድ ነጥቦች ሀብታሙ ስዩም ያጋ ይሰራናል በዋሽንግተን ዲሲ አቆጣጠር እኩለ ቀን አካባቢ በተጠራው በዚህ ጋዜጣዊ መግለጫ ላይ የውጭ ጉዳይ ሚኒስተር ገዱ አንዳርጋቸው፣ የውሃና መስኖ ልማት ሚኒስተር ዶክተር ስለሺ በቀለ እንዲሁም በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ተገኝተዋል። ከፍተኛ ባለስልጣናቱ ከሰሞኑ የታላቁ ህዳሴ ግድብን በተመለከተ ለመነጋገር ወደ ዩናይትድ ስቴትስ የመጡበት ሂደት በውጭ ጉዳይ ሚኒስተር ገዱ አንዳርጋቸው አማካኝነት አስረድተዋል። ዩናይትድ ስቴትስ ኦፍ አሜሪካ የመጣ ነው። በአሜሪካ መንግስት ጥሪ አድርጎልን ነው። የአባይን ግድብ በተመለከተ የሚነሱትን ሀሳቦች መሰረት በማድረግ እዚህ ተገኝተን የሶስቱም ሀገሮች ማለትም የኢትዮጵያ የግብጽ ና የሱዳን የውጭ ጉዳይ ሚኒስትሮች፣ የውሃ ሚኒስትሮች እና የሚመለከታቸው አካላት በተገኘንበት ያለውን ሁኔታ እንድናስረዳ ና በዛ ላይ ተመስርቶ ደግሞ በዚህ ቀደም ተጀምረው በተለያየ ምግድ እየተጓተተ የነበረው ውይይት እንዲፋጠን ለማድረግ የአሜሪካ መንግስት በተለይም ደግሞ የገንዘብ ሚኒስትር ወይም ሴክሬታሪ ትሬዠሪ እሳቸው ናቸው። እና የወርልድ ባንክ ፕሬዚዳንትም በስብሰባው ተገኝተው በውይይቶች አድርገን በዚህ መሰረት የተቋረጠውን ማለት የተጓተተውን የድርድር ሂደት እንድናስቀጥል በሚያደርግ መንገድ ነው ስብሰባው የተጠራው። አቶ ገዱ የአሁኑ ውይይት እርባና ያሏቸው ያሏቸውን ነጥቦችም አጋርተዋል። ትልቁ ያገኘነው ውጤት በዚህ ውይይት አንደኛ ኢትዮጵያ በ አባይ ግድብ ላይ ማለት በታላቁ የኢትዮጵያ ህዳሴ ግድብ ላይ ያላት አመለካከት ይሄ ሁሉንም ተጠቃሚ በሚሆን መንገድ ማንንም ሀገር መጉዳት ዓላማ የሌላት መሆኑን ነገር ግን ግድቡን የኢትዮጵያን ሕዝብ ከድህነት ለማውጣት እና ልማትን ለማፋጠን ታስቦ የተገነባ መሆኑን ይሄ ደግሞ ማንኛውም የሚያስከትለው ከባድ ተጽዕኖ ካለ ያንን በድርድር፣ በምክክር መፍታት የምንችልበት አቅጣጫ እዚህ ቀደም የተቀመጠ መሆኑና በዛ መሰረት ለመሄድ ዝግጁ መሆናችንን የገለጽንበት እና ማብራሪያ የሰጠንበት በሁለተኛ ደረጃ እየተጓተተ የነበረው የቴክኒካል የባለሙያዎች ውይይት ድርድር እንደገና እንዲቀጥል መደረጉን እንደ ውጤት የሚታይ ነው ከስራ ለመልቀቅ እየተሰናዱ ነው ተብሎ የመወራቱ ነገር ለእርሳቸውም አዲስ ዜና መሆኑን የተናገሩት የውሃና መስኖ ልማት ሚኒስተር ዶክተር ስለሺ በቀለ በበኩላቸው ከነባሩ ውይይቶች ከአሁኑ ንግግርና ከመጪው ዘመን እቅዶች ጋር የተያያዙ ዝርዝር ጥያቄዎች ላይ መልስ ሰጥተዋል ለተወሰኑ ጥያቄዎች የሰጧቸውን መልሶች እንስማ መርሆች ስምምነት ያስሩ ነጥቦች እንደ ጭማቂ ሳይሆኑ ከመርሆች ስምምነት አምስተኛውና አስረኛው ናቸው። እዚህ ላይ በአሁኑ ጎልተው የወጡት የጋራ አጠቃቀም የመሳሰሉትና ይሄ ድርድር ሄዶ ሄዶ መጨረሻው ባይቋጭ በዛ በአስረኛው አርቲክል የተቀመጠውን ወይም አስረኛው አንቀጽ ላይ ያለውን ጉዳይ መጠቀም ማለት ነው። ስለዚህ ይሄ ታስቦበት የተቀመጠ ነገር ስለሆነ ችግር ያለው አይደለም ማለት ነው። ነጩ ቤተ መንግስት ውስጥ ምን አላችሁ? ክቡር አቶ ገዱ በስፋት ተናግሮታል። ሶስታችንንም መጀመሪያ እንደ መረጃ ያላቸው በተገቢ ሁኔታ ለማጥራት እድል ሰጥቶናል ለክቡር ፕሬዚዳንቱ። በኋላም ደግሞ ረጅም ሰዓት በወሰደው ውይይትም ኢትዮጵያ በተገቢ ሁኔታ ተዘጋጅቶ ተጽፎ የቀረበ ማስረጃዎችን አቅርባለች። በተለይ ሱዳን ብዙ ሰው ሱዳንን በጥርጣሬ ይመለከታል። ነገር ግን በግልጽ ያየ ነው። ግድቡ የእነሱም ግድብ እንደሆነ አስረግጠው የተናገሩበት በተለይም ውሃው በደንብ በሪዘርቮር ውስጥ ላይ ተይዞ አመቱ ሙሉ ፍሰቱ እንደውም የጠቀሱት ሱዳን የምታገኘው ዝናብ በአመት ውስጥ ሶስት ወር ብቻ ነው ለያንን ሁሉ የወንዝ ውሃ ደግሞ ለመያዝ በቂ ሪዘርቫር እንደሌላቸውና ይሄ ትልቅ ግድብ ከላይ በሚቀመጥበት ጊዜ በቂ ሁኔታ ውሃውን አመቱ ሙሉ ጥሩ ፍሰት እንዲኖር ስለሚያደርግ መስኖ መጠቀም ያስችለናል። ሁለተኛ የጎርፍ ጉዳዩን ይከላከልናል። ሶስተኛ በአጠቃላይ ኤሌክትሪክሲቲ፣ በዚህ የሚመነጨው ኤሌክትሪክሲቲም ኢትዮጵያ ውስጥ የሚመነጭም ለእኛም ደግሞ ዋጋው ዝቅተኛ የሆነ ኤሌክትሪክ ሲቲ እንድናገኝ ከእኛም ባሻገር ሌሎች ጎረቤቶችም እንዲያገኙ ይጠቅማል። ቀጥታ የተጠየቁ ጥያቄ በመሆኑ በዚህ መልክ አብራርተውታል እና ይሄ እጅግ በጣም ጥሩ ስለ ግድቡ ያላቸውን ግድቡ እኛ ረጅም ጊዜ ስንለው የነበረው ለታችኛው ተፋሰስ ሀገሮች ከፍተኛ ጥቅም ያመጣል የሚለውን ሁሉ በመያዝ የተብራራ በመሆኑ ትልቅ ምልከታ ነው። ይህም ደግሞ እዚህ ለሚመጥተው የነበሩ የተሳሳቱ ኢንፎርሜሽኖች በተገቢ ሁኔታ እንዲረዱት ረድተዋል። የአሁኑ ንግግር የቀደሙ ውይይቶች የተደነቃቀፉበትን ምክንያት መረዳት እንዳስቻለ ያነሱት አምባሳደር ፍጹም አረጋ በበኩላቸው ውይይቱ ከፖለቲካ ይልቅ ቴክኒካዊ መሆኑ እንደታየበት አስረድተዋል። ችግሩ የት ጋር እንደነበረ በተለይ ግብጽ በውይይቱ ፖለቲካዊ እንጂ ቴክኒካዊ ይዘት የለውም በሚል ያነሱት የነበረው ሀሳብ ይሄ ጉዳይ ቴክኒካዊ መሆኑ የተረጋገጠበትና ወደ ቴክኒክ የተመለሰበት፣ እንደውም ታስታውሱ ከሆነ ክቡር ጠቅላይ ሚኒስትር እንዲሁም የግብፁ ፕሬዚዳንት አልሲሲ በጋራ ሆነው ባለፈው ወር መጨረሻ ላይ የአፍሪካ ራሽያ መድረክ ላይ በጎንዮሽ ተገናኝተው የተነጋገሩት አንዱ ሀሳብ ወደ ቴክኒክ እንዲሄድ የሚል ነበር። ግን ይሄ የአሜሪካ የገንዘብ ሚኒስትር ጥሪ አስቀድሞ የተካሄደ ስለነበረ ግብፅንም ሱዳንንም ጨምሮ እነዚህ ሁለቱ መሪዎች የተነጋገሩትን የሚያስረግጥ ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኤ ነው። በመቀጠል እዚሁ አሜሪካ ያለ ከትውልድ ኢትዮጵያን ወላጆቹ የተወለደው የሰላሳ ሁለት ዓመቱ የሕግ ባለሙያ ግርማ ይዛሀይ ላይ በሲያትል የኪንግ ካውንቲ ዞን ምርጫ ከሰሞኑ አሸንፏል። አሁን ለደረሰበት ከፍተኛ ማዕረግ የበቃውም እናቱ በከፈለችው መስዋዕትነት መሆኑንም በመግለጽ አመስግኗቸዋል። ሁለት ስራ እየሰራው ያሳደግኩት ልጄ እዚህ በመድረሱ ደስታዬ ወደር የለውም ይላሉ ወላጅ እናቱ ወይዘሮ አበባ አናጋው። እስቲ ጽዮን ግርማ ዝርዝሮ አላት። ግርማይ ወላጆቹ ከኢትዮጵያ ተሰደው ሱዳን ይኖሩ ስለነበር እርሱና ታናሽ ወንድሞ የተወለዱት እዚያው ነው። ታሪኩን እንደነገረን የአራት ዓመት ልጅ እያለ እርሱና ቤተሰቦቹ ከሱዳን ወደ ሲያትል ሄዱ። ሶስተኛ ሴት ልጅ ተወለደች። ግን ደግሞ አባትና እናቱ ብዙም አብረው ሊዘልቁ ባለመቻላቸው ተፋቱ። እናቱ ብቻዋን አሳደገቻቸው። ግርማይ ጎበዝ ተማሪ ነበር። ትምህርቱን እንዳጠናቀቅም የመጀመሪያ ስራውን ለመስራት ከሲያትል ወደ ዋሽንግተን ዲሲ አቀና። ከአስር ዓመታት በፊት ማለት ነው። በዛ በነበረ ቆይታው ለምርጫ መወዳደር እንዳለበት ያስብ እንደነበረ ይናገራል። በዛ ሰዓት ከምክር ቤት አባላት ጋር ሰራ ነበረ። በአገሪቱ ውስጥ ያሉ የተለያዩ ማህበረሰቦች ለመኖር የሚያደርጉትን ትግል ለማሳየት ሞክር ነበረ። እናም ዝቅተኛ ገቢ ያላቸውን ቤተሰቦች የሚያግዝ ህግ እንዲወጣ ግፊት አድርጊያለሁ ነገር ግን ይሄ ጉዳይ በሚገባ መግፋትና ውጤት ማምጣት እንዲቻል ከእንደዚህ አይነት ቤተሰብ የወጣ ሰው መወዳደር እንዳለበት ይሰማኝ ነበረ። ግርማይ በህግ ተመርቆ ኒውዮርክና ሲያትል በሚገኙ የህግ ቢሮዎች ውስጥ ለአምስት ዓመታት የህግ ባለሙያ ሆኖ ሰርቷል። የበጎ አድራጎት ድርጅት ከሌሎች ሰዎች ጋር በመሆን አቋቁሞም የሁለተኛ ደረጃ ተማሪዎች ክህሎቶቻቸውን ለማሳደግ የሚረዳቸው ስልጠናን ይሰጡ ነበር። ተማሪ ያለ የልምምድ ስራውን የሰራው በዋይት ሀውስ ለኦባማ አስተዳደር እንደሆነም ነግሮናል። በአጠቃላይ ዝቅተኛ ገቢ የሚያገኙ ሰዎች ያለባቸውን የኑሮ ውጣ ውረድ ከልጅነቱ ጀምሮ በማየቱ የመወዳደር ፍላጎቱ እንደገፋበት ይገልጻል። እኔ ከሶስት ልጆች አንዱ ነኝ። እናቴ ብርቱ ሰው ናት። ብቻዋን ያሳደገችኝ የነርሶች ረዳት ነበረች። ብዙ ሰዓታት ትሰራ ነበረ። ቢሆንም እንደ ቤት ክራይና የሕክምና ወጪን የመሳሰሉ መሠረታዊ ወጪዎችን በበቂ ሁኔታ ለመሸፈን የሚያበቃ ክፍያ አታገኝም። ኮሌጅ ጨርሼ ስመለስ የማውቃቸው ብዙ ሰዎች በሙሉ በጣም ለፍተውና ጠንክረው ይሰራሉ፣ ግን ደግሞ ሲያትል ውስጥ ያለውን ኑሮ መቋቋም ያቅታቸዋል። እናም በዚህ ምክንያት መኖሪያ ቤታቸውን ለማጣትና ከተማዋን ለቀው ለመውጣት ይገድዳሉ። ይህ ደግሞ ትክክል እንዳልሆነ ይሰማኝ ነበር። ስለዚህም በአካባቢ ያለው ማኅበረሰብ መሠረታዊ ፍላጎቶቹን እንዲሟሉለት ለማስቻልና ለማገዝ ለምክር ቤቱ መቀመጫ ለመወዳደር ወሰንኩ። ውድድሩ ቀላል እንዳልነበር የሚናገረው ግርማይ፣ ብዙ ሰዎችን ማግኘት፣ በጣም ብዙ በሮችን ማንኳኳት፣ በጣም ብዙ ሺህ ዶላሮችን ማውጣትና ሰዎችን ማሳመን ይጠይቅ ነበር ነገር ግን በሚገባ ውክልና ያላገኙ የጥቁርና የወጣት ዝቅተኛ ማህበረሰብ ክፍሎች ጉዳይ በመሆኑ ማህበራዊ ሚዲያውን በአግባቡ በመጠቀም በየቀኑ የሚሆነውንም የሚቀሰቀሰውንም ነገር በዓይናቸው እንዲያው በማድረግ ለውጤት መብቃቱን ይገልጻል። ለዚህም በምርጫ ቀስቀሳው አብረውት ከጎኑ የነበሩትን የቡድኑን አባላት እጅግ ያመሰግናል። ግርማይ የተወዳደረበት ተፎካካሪ የነበረው የ1960ዎቹ የሰብአዊ መብት አቀንቃኝ የፖለቲካ ልምድ ያለው የ74 ዓመቱ ላሪ ጎሴት ሲሆን ግርማይ ለመወዳደር ዝግጅት ሲያደርግ ጎሴት ጡረታ የሚወጣ መስሎት እንደነበር ይገልጻል። ይህን ሰው በጣም የሚያከብረው መሆኑን በመግለጽም ከዚህ በኋላም እርሱ ይቆምላቸው የነበሩ የመብት ጉዳዮችን በማስቀጠል ራዩን አሳካለሁ ብሏል። ግርማይ አሁን ለደረሰበት ደረጃ እናቱ የከፈለችውን መስዋዕትነት ያደንቃል። ታውቂያለሽ፣ ወላጆቻችን እዚህ ሀገር በመጡበት ጊዜ የቋንቋ ችግር ነበረባቸው። ብዙዎቹ ተመሳሳይ የትምህርት እድል ስላልነበራቸው ስራ ለማግኘት ይቸገሩ ነበረ። በዛ ላይ ደግሞ የእኛ ትውልድ የተሻለ ቦታ ለመድረስ በጣም ይለፋ ነበረ እና የእናቴም ሕይወት እንዲህ ከባድ ነበረ። እርሷ ላገኘችውን እድል እኛ እንድናገኝና ስኬታማ እንድንሆን ለማድረግ በጣም ብዙ ለፍታለች። ምርጫውን ያሸንፍኩለት ማታ በነበረው ዝግጅት ይህንን ልፋቷን ጠቅሼ ሳመሰግናት በጣም ታለቅስ ነበረ። ይሄ የሆነው በአንቺ ነው አልኳት። በጣም ደስተኛም ነበረች። ያ ሰዓት ለእኔም በጣም ደስ የሚል ነበር። እናቱ ወይዘሮ አበባ አናጋው ልጆቿን ሁለት ስራ እየሰራች ብታሳድጋቸውም ባሳዩት ውጤት ግን ፈጣሪዋን እንደምታመሰግን ትናገራለች። ግርማይ ግን ከሶስቱም የተለየ ልጅ ነበር ትላለች። የተባረኩ ልጆች ናቸው። በቃ እኔን እንደ እናት ሳይሆን በቃ እነሱ እንደ ወላጅ እኔን እንደ እንትን በቃ ቴከር ሲያርጉኝ አታሚኝም። ሁለት ስራ ሰርቼ መጥቼ ቤት አንዳንዴ ግርማይ እግሬን ሁላ ያጥለኛል ተጎንብሶ፣ እንደ ሀገራችን ልጅ ማሚ ብለስኒ ብለስኒ የሚመርቅኝ ይለኛል። በቃ ሆድሽን የሚበላሽን ነገር በቃ ማይጋድ ይሄ ልጅ ምን አባቱ አንተ እንደምታድግሁን ምን አባ ነው እንደዛ ምታ በቃ በጣም እንትን ይለኛል። ሆዴን ይበለኛል። በቃ እንደዚህ ሳይሆን ይሄ ልጅ ምን ሆነ አንተ አታድግም መሰል ምን ሆንክ እንደዝምትሆን ነው ብለው በቃ። አድማጮች ከግርማይና ከእናቱ ጋር ያደረግነው ቆይታ ሰፋ ያለ ነውና በእሁድ ምሽት ዝግጅታችን ይጠብቁን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚመጣው ጋቢና ነው። ቀጣዩ ጋቢና ስፖርት። በፊንላንድ ሄልሲንኪ ዋነኛ የሆነውን የፈረስ ዝላይ ትርኢት አዘጋጆች የፈረስ ኃይል የሚለውን ሐረግ በሌላ መንገድ እየተረጎሙት ነው። በመቶዎች ከሚቆጠሩ ፈረሶች የተገኘን በመቶ ቶኖች የሚመዝን ፍግ ወደ ኤሌክትሪክ ኃይልም እየቀየሩት ነው። ይህ የታዳሽ ኃይል መርሃ ግብር በዓመታዊው ትርኢት ዙሪያ እያደገ መጥቶ በአሁኑ ሰዓት ትርኢቱ የሚያስፈልገውን ኃይል ከማሟላት አልፎ በአቅራቢያው የሚገኙ ቤቶችን ሳይቀር ያሞቃል። የጂም ራንደልን ዘገባ ሀብታሙ ስዩም ያስደምጠናል። ዓለም አቀፉ የፈረስ ስፖርት ፌዴሬሽን የዓለም ዋንጫ አስተባባሪዎች ከተወዳዳሪ ፈረሶች የሚገኘውን ፍግ የመወዳደሪያ ስፍራው የሚያስፈልገውን የኤሌክትሪክ ኃይል እንዲሁም ለአካባቢው ቤቶች የሚሆን ሙቀት መፍጠሪያነት እየለወጡት ነው። ዓለም አቀፉ የፈረስ ስፖርት ፌዴሬሽን ስፖርታዊ ክንውኖች ዘላቂነት ያላቸውን ኃይል ተኮር መርሃ ግብሮች እንዴት ማገዝ እንደሚችል ያሳየ ነው ተብሎለታል። ቶም ጎርደን የሄልሲንኪ ዓለም አቀፍ የፈረስ ትርኢት ዳይሬክተር ናቸው። ጽዱ የሆነች ዓለም ለመፍጠር አንዳች ነገር የማድረግ ራዕዩ ነበረን። እንዴት መጀመር እንዳለብን ግን ፍንጩ የለንም። ሆኖም ደጋፊዎችና አጋሮችን ማፈላለግ ጀመርን። ፎርተም የተሰኘው ዓለም አቀፍ የኃይል ኩባንያ ሰዎች ፍግን ልንጠቀም የምንችልበትን ብልሃት አመጡ ነው ያሉት። የፈረስ ፍግ ወይም ጽዳጅ የሄልሲንኪ ዓለም አቀፍ የፈረስ ትርኢት ማሳያን ኃይል ለመስጠት በ2017 የጎረጎሰውያኑ ዘመን አገልግሏል። በቀጣዩ ዓመት መርሃ ግብሩ አድጎ ከ235 ፈረሶች የተገኘውን 112 ቶን ፍግ 168 ሜጋዋት ኃይል ማመንጫነት ውሏል። ይህ ኃይል ለአራት ቀናት ውድድሮ የሚያስፈልገውን ኃይል ከመሸፈን በተጨማሪ በሄልሲንኪ የሚገኙ 26 ትናንሽ ቤቶች የሚያስፈልጋቸውን የአንድ ወር ሙቀት የሚሰጥም ነው። ኢማ ኪስ ፊንላንዳዊት የፈረስ ወዳጅ ናት። የሆነ ነገር ሊደረግ ይገባል። እየተፈጠረ ያለው የነዳጅ ዘይትና የጋዝ ብክለት መልካም ነገር አይደለም። ከፈረሰዎች የኤሌክትሪክ ኃይል ለማግኘት መቻላችን በእውነቱ ድንቅ ነገር ነው ነው ያለችው ኢማ። ዋነኛው ፍግን ወደ ኤሌክትሪክ ኃይል ቀያሪ ተቋም ፎርተም ያርቨንፓ ይሰኛል። 1250 ለሚሆኑ የአካባቢው ደንበኞች የማሞቂያ ኃይል ይሰጣል። ውድድሩ በሚከናወንበት ጊዜ ኩባንያው ከ200 በላይ ለሆኑ ፈረሶች የሚያርፉበት እንጨት ፍቅፋቂ ወይም ፉርሽካ መደላደል አቅርቧል። የፍግና ፉርሽካው ድብልቅ ወደ ኃይል ማመንጫው እንዲገባ ይደረግና የኃይል ማመንጨት ሥራው ይጀምራል። በዘንድሮ ስፖርታዊ ክንውን ወቅት 135 ቶን የፍግና ፉርሽካ ድብልቅ ይገኛል ተብሎ ይጠበቃል። እንግዲህ አድማጮቻችን ለዛሬ ያዝንላችሁ እነዚህ ነበሩ። እንዲ ያልቅ አልፈለግሽም አይደል? ዛሬ ሙዚቃ መጫወት ፈልገሽ ነበር። ሰዓቱ አለቀ። እንግዲህ ዛሬ በዚህ ተጠናቋል። አድማጮችን የማውሊድ በዓል ነው በነገው ዕለት እንኳን አደረሳችሁ እንላለን። መልካም በዓልም ይሆንላችሁ። እኛ የዛሬውን ፕሮግራማችንን እዚህ ላይ አጠናቀናል። ስናስተናግዳችሁ ያመሸ ነው